አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። 187 ኢትዮጵያውያን የሕክምና ሠራተኞች ምዕራብ አፍሪካ ገቡ፣ የደኒማርክ ኢሚግሬሽን ስለ ኤርትራ ያወጣው ዘገባ ተነቀፈ፣ የሱዳኑ ፕሬዝደንት ዓለም አቀፍ የወንጀል ችሎት የመሠረተባቸውን ክስ መሰረዙን አሞገሱ፣ የኬንያ ምክር ቤት አባላት ተደባደቡ የሚሉትን ርዕሶች ነው ዛሬ የምንመለከተው። አልጅዚራ የተባለው የቴሌቪዥን የዜና ስርጭት ወደ 200 የሚጠጉ ኢትዮጵያውያን የጤና ሰራተኞች ከሶስት መቶ በላይ የሚሆኑ የጤና ሰራተኞችን ህይወት ባጠፋው የኢቦላ ሕክምና ተግባር ለመርዳት በምዕራብ አፍሪቃ እንደገቡ ዘግቧል። በያዝነወር ብቻ ሴራሊዮን ውስጥ ሁለት ዶክተሮች በአንድ ቀን በኢቦላ ምክንያት እንደሞቱ ጨምሮ ገልጿል። የአፍሪቃ ህብረት በትዊተር በገለጸው መሰረት የኢትዮጵያ መንግስት 187 የህክምና ሰራተኞች ኢቦላ ወደ ተዛመተባቸው የምዕራብ አፍሪቃ ሀገሮች ልኳል። ዶክተሮችና ነርሶች የሚገኙባቸው ኢትዮጵያው ቡድን ቀደም ሲል ወደ ሲራሊዮን፣ ላይቤሪያና ጊኒ ከተላኩት 175 ናይጄሪያውያን የህክምና ሰራተኞች ጋር በመሆን በአፍሪቃ ህብረት ተልእኮ ስር እንደሚያገለግሉ የአልጀዜራው ዘገባ ጠቅሷል። ሌሎች አገሮችም ወደ ምዕራብ አፍሪቃ ሐኪሞች እንደላኩ በተለይም ኪባ 256 የሕክምና ሠራተኞች እንደላከች ዘገባው ጠቅሷል። ሪሊፍ ዌብ የተባለው የተባበሩት መንግሥታት ድርጅት ድረገጽ ደግሞ የዴኒማርክ መንግሥት ኢሚግሬሽን በቅርቡ ኤርትራውያን የፖለቲካ ጥገኝነት ጥያቄዎችን በሚመለከት ያወጣው ዘገባ ጥልቅ የሆነ ጉድለት አለበት ይላል። የዴንማርክና የሌሎች የአውሮፓ ሀገሮች መንግስታት ኤርትራን በሚመለከት ማንኛውም አይነት የፖሊሲ ለውጥ ከማድረጋቸው በፊት ስለ ኤርትራ ጉዳይ እንዲከታተል በተባበሩት መንግስታት ድርጅት የተሰየመው ኮሚሽን የሚያወጣውን ዘገባ መጠበቅ አለባቸው ሲል ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ያቀረበውን ዘገባ ሪሊፍ ዌብ ድረገጽ አውጥቷል። የዴንማርክ ኢሚግሬሽን ክፍል ስለ ኤርትራ ያወጣው ዘገባ የኤርትራ መንግስት ከጉስቅልናና ገደብ ከሌለው ብሔራዊ አገልግሎት ሸሽተው የተሰደዱት ኤርትራውያን ወደ ሀገራቸው እንዲመለሱ የሚያስችል ለውጥ እያደረገ ሳይሆን አይቀርም ይላል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት በገለጸው መሠረት ከቅርብ ዓመታት ወዲህ ከኤርትራ እየተሰደዱ በአውሮፓ የፖለቲካ ጥገኝነት የሚጠይቁ ሰዎች ብዛት እየጨመረ ሄዷል። ብዙ ኤርትራውያን ስደተኞች በአውሮፓ ጥገኝነት ሲያገኙ ቆይተዋል። የሂዩማን ራይትስ ዋች የአፍሪቃ ክፍል ምክትል ዳይረክተር ሌዝሊ ሌፍኮ የዴንማርክ ኢሚግሬሽን ክፍል ስላወጣው ዘገባ ሲተቹ ታዲያ የዴንማርኩ ዘገባ በኤርትራ ስላለው የሰብአዊ መብት ሁኔታ ሀቀኛ ግምገማ ከማድረግ ይልቅ የኤርትራውያንን መሰደድ ለመገደብ የታቀደ የፖለቲካ ዓላማ ያለው ይመስላል ማለታቸውን የአልጀዚራ ዘገባ ጠቁሟል። ስለ ኤርትራ መንግስት የፖለቲካ ለውጥ ማድረግ ከመተንበይ ይልቅ ኤርትራውያን ስደተኞችን የሚቀበሉት ሀገሮች የተገባው ቃል ይተገበር እንደሆነ ለማየት መቆየት አለባቸው ሲሉ ሌፍኮ ጨምረው እንዳስገነዘቡ ዘገባው ገልጿል። አውሮፓ የሚገቡት ኤርትራውያን ስደተኞች ብዛት በያዝነው ዓመት በሦስት እጥፍ ጨምሮ ባለፉት አስር ወራት ብቻ ወደ 37 ሺህ እንደደረሰ የተባበሩት መንግስታት ድርጅት የስደተኞች አገልግሎት መጠቆሙን የአልጄዜራ ዘገባ አውስቷል። የሱዳን ፕሬዝደንት ዑመር አልበሽር ዓለም አቀፍ የወንጀል ችሎት በዳርፉር ተፈጸመ ስላለው ወንጀል ምርመራ ማካሄዱን ለማቆም መወሰኑን እንዳሞገሱና ድሮም ቢሆን ሀገራቸውን ለማዋረድና ለማንበርከክ የታቀደ ነበር ማለታቸውን ጋርዲያን ድረገጽ ዘግቧል። የሱዳኑ ፕሬዝደንት በዓለም አቀፍ የወንጀል ችሎት የተፈለጉት በሀገሪቱ ምዕራብ ዳርፉር ክልል የጦርነት ወንጀል ፈጽመዋል በሚል ክስ ነበር። መንግሥት ለአስራ አንድ ዓመታት ያህል በአካባቢው ሲካሄድ የቆየውን የአማጽያን እንቅስቃሴ ለመምታት ሲሞክር ቆይቷል። የዓለም አቀፍ የወንጀል ችሎት አቃቢ ሕግ ፋቷ ቤንሱዳ የዳርፉርን የምርመራ ሂደት ያቆሙት ለዛ የተመደበው ጥሪት በሌሎች አስቸኳይ ጉዳዮች ላይ ለማዋል ነው ሲሉ ባለፈው ሳምንት አርብ መግለጻቸውንና የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አልባሽር እንዲታሰሩ ባለመግፋቱ እንደነቀፉት ጋርዲያን ድረ ገጽ ጠቁሟል። አልባሽር በበኩላቸው ካርቱም ባደረጉት ንግግር ክሱን የመተው ውሳኔ የተወሰደው የሱዳን ሕዝብ ለመዋረድና ለመንበርከክ ባለመፍቀዱ ነው ማለታቸውን የሱዳን የዜና አገልግሎት ሱና ዘግቧል። የወንጀሉ ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታ ላይ ተመስርቶ የነበረውን ክስንም እንደ ሰረዘ ይታወሳል። ሱዳንን ለ25 ዓመታት ያህል የገዙት አልባሽር ከአምስት ዓመታት በፊት በዓለም አቀፍ የወንጀል ችሎት ለመከሰስ የመጀመሪያው በስልጣን ላይ ያሉ ፕሬዚደንት ሆነዋል። ይሁንና እሳቸውን የማሰር ፍላጎት በሌላቸው ሀገሮች እንደ ልባቸው ሲጓዙ ቆይተዋል። በቅርብ ወራት እንኳን ኢትዮጵያን፣ ቀጣርን፣ ሳውዲ አረቢያንና ግብፅን ጎብኝተዋል። የኡጋንዳው ፕሬዚደንት የወሪ ሙሶቬኒ ዓለም አቀፍ የወንጀል ችሎት አህጉሪቱን ኢላማ የማድረግ መሳሪያ ሆኗል በማለት የአፍሪቃ ሀገሮች ከአባልነቱ እንዲወጡ ባለፈው አርብ ጥሪ ማድረጋቸውን ጋርዲያን ድረገጽ ዘግቧል። አሁንም ጋርዲያን ድረገጽ በዘገበው መሰረት የኬንያ ምክር ቤት ትላንት አጨቃጫቂ የሆነውን ጸረ አሸባሪነት ሕግ ባጸደቀበት ወቅት ጠብ አስከትሎ የምክር ቤቱ አባላት ተደባድበዋል። ለሰብአዊ መብት የሚታገሉት ሰዎች ሰብአዊ መብቶችንና የመናገር ነጻነትን ይገድባል ሲሉ አስጠንቅቀዋል። ተቃዋሚ የምክር ቤት አባላት መጻሕፍት፣ ሰነዶችና ሌሎች ቁሳቁሶች በኬንያው ምክር ቤት አፈ ጉባኤ ጃስቲን ሙቱሪ ላይ ወርውረዋል። በናይሮቢ መንገዶች በተሰለፉት ተቃዋሚዎች ላይ ደግሞ ፖሊሶች የማስጠንቀቂያ ተኩስ ከፍተዋል። ስምንት ሰልፈኞች እንደታሰሩም ታሰሩም ተዘግቧል። የኬንያ ፕሬዚደንት ኡሁሩ ኬንያታ ጸረ አሸባሪነት ህግ ያስፈልገው ብሔራዊ ጸጥታን በማጠናከር ባለፈው ዓመት ዌስትጌት በተባለው የገበያ አዳራሽ ላይ ለተፈጸመው ጥቃትና በቅርቡ ለተካሄዱት ፍጅቶች ተጠያቂ የሆኑትን እስላማዊ አማጺያን ለመዋጋት ነው ማለታቸውን ጋርዲያን ድረገጽ ጠቅሷል። ጸረ አሸባሪነት ህጉን የሚቃወሙት ግን መንግሥት ሀገሪቱ ውስጥ አሸባሪነትን በሚመለከት ያለውን ስጋት ተጠቅሞ በተቃዋሚዎች በሕዝባዊ ማኅበራትና በሚዲያ ላይ ለመዝመት ነው ይላሉ። የሀገርን ጸጥታ ለመጠበቅ ያለው ህግ ይበቃል። ትልቁ ችግር በፖሊስ ኃይል ውስጥ ያለው የሙስና ተግባር ነው ሲሉ እንዳስገነዘቡም ጋርዲያን ድረገጽ አውስቷል። ጸረ አሸባሪነት ህግ ሳይሆን ጸረ ሚዲያ፣ ጸረ ተቃውሞ፣ ጸረ ዜጎች ህግ ነው በማለት የጸረ ህጉ ኢላማ እንዳይሆን የሚሰጉት ቦኒፌስ ሙዋንጊ የተባሉ ተቃዋሚና ፎቶግራፍ አንሺ ተናግረዋል። በህጉ መሰረት ካለምንም ማስረጃ ልታሰር እችላለሁ። ወደ አምባገነንነት ጊዜ እየተመለስን ነው ሲሉም አማረዋል። የኢኮኖሚ ይዞታዋ ትልቅ ተደርጎ የሚታየው ኬንያ የነጻነትና የዲሞክራሲ ቁንጮ ተደርጋ ትታያለች። ይሁንና በጸጥታ ደህንነት ስም ሰብአዊ መብቶች የማይከበሩባቸው ኢትዮጵያን፣ ሩዋንዳን፣ ሱዳንንና ኡጋንዳን ፈለግ ልትከተል ትችላለች ይላል ጋርዲያን ድረገጽ። ጸረ አሸባሪነት ህግ በአሸባሪነት የሚጠረጠሩ ሰዎች የሚያዙበት ጊዜ አሁን ካለው ዘጠና ቀናት ወደ አንድ ዓመት ለሚጠጋ ጊዜ ያረዝማል። መርማሪዎች ስልኮችን የመጥለፍ ተጨማሪ ስልጣን እንዲያገኙ ይፈቅዳል። አከራዮች ስለ ተከራዮቹ መረጃ ለመስጠት ይገደዳሉ። ከአሸባሪነት ጋር የተያያዘ ምርመራን ወይም የጸጥታ እንቅስቃሴን የሚያሰናክሉ ዘገባዎች ከወጡ ካለ ፖሊስ ፈቃድ የአሸባሪነት ሰለባ የሆኑ ሰዎች ምስልን አትመው ካወጡ ጋዜጠኞች እስከ ሶስት ዓመታት ሊታሰሩ ይችላሉ። ፕሬዚደንት ኬንያታ ታዲያ በወንጀል ተግባር ካልተሰማሩ በስተቀር ጸረ ሽብር ሕጉ የሚያስፈራ ነገር የለውም ማለታቸውን ጋርዲያን ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።